ከፌዴራላዊ ዲሞክራሲያዊ አንድነት መድረክ 15ተኛ ጉባኤው በኋላ ከአዲሱ ሊቀመንበሩ ዶክተር መረራ ጉዲና ጋር የተደረገው ቃለምልልስ ሁለተኛ ክፍል አሁን ይቀጥላል። የአመራር ጉዳይ ቢያነሱልኝ፣ ዶክተር መረራ እርስዎ የዚህ የ15ተኛው ጉባኤ ተመራጭ ኖት። የመድረክ ሊቀመንበር አድርጎ መርጦታል ጉባኤው። የድርጅት ጉዳዮች ኃላፊ ደግሞ አድርጎ ፕሮፌሰር በየነ ጴጥሮስን መርጧቸዋል። በእርግጥ እናንተ ሁለት ሰዎች እና ሌሎችም አብረዋችሁ የሚሰሩ ሰዎች እጅግ ለተራዘመ ጊዜ በኢትዮጵያ ፖለቲካ ውስጥ ድምጻችሁ ሲሰማ የነበረ፣ ብዙ መስዋዕትነት የከፈላችሁ፣ ብዙ አስተዋጽኦ ያበረከታችሁ ሰዎች ናችሁ። ይሄ የህዝብ ድምፅ የሚባለው በህይወት እየተንፈራፈረም ቢሆን እንዲቆይ ብዙ ሚና የተጫወታችሁ ሰዎች ናችሁ። ይሄ እርግጥ ነው አይካድም። ነገር ግን መድረክን ስናይ መረራ ጉዲና፣ በየነ ጴጥሮስ፣ በየነ ጴጥሮስ፣ መረራ ጉዲና እንዲህ ስትገለባበጡ ነው ያየነው ረዘም ላለ ጊዜና አዲስ ደም የለም እንዴ? የእናንተን አስተዋጽኦ የእናንተን ስራ መናቅ አይደለም። ይቅርታ አርጉልኝና ዶክተር መረራ ግልጽ ነው የእናንተ እዛ መኖር የሚሰጠው ጥንካሬ ነገር ግን ቅድም እንዳሉት አዳዲስ ኃይልን ወደ ውጭ ወደ ላይ በማውጣት በኩል የምትሠሩት ስራ አለ የሠራችሁት ስራ አለ እኛ በእንዳልኩ በተለይ ብዙ ድርጅቶች አመራር ከስብሰባ በፊትም የተወሰኑ ነገሮች ነበሩ በስብሰባ ቀንም እንትን አድርገናል ለምሳሌ በፀሐፊነት ከዶክተር በየነና ከእኔ በስተቀር ሌሎቹ ለዚህ ምርጫ አዳዲሶች ናቸው ወደዛ የመጡት ያለፈው ለምሳሌ ሊቀመንበር የሲአን ሊቀመንበር የነበረ የዶክተር ሚሊዮን ነው። ዋና ጉዳይ እንግዲህ በማድረግ ደረጃ ያሉን ሰዎችን ነው ወደፊት የምናቀርበው። ለምሳሌ እኔን እንትን ብታደርግ፣ እስር ቤት ሲገባ የዚህ ሀገር ፖለቲካ የትም መድረስ አቅቶታል ብዬ ጡረታ ለመውጣት ለምሳሌ ሳስብ ነበር። እኔን ውሰት ውሰት ህዝብና ማለት ነው። ግን ከእስር ቤት ሲወጣ ማጠቃላይ የተቀበለኝ የህዝብ እና ሁኔታዎችን ሳይ ግቡ ወደ ፊት ትግሉ ዳር እስኪደርስ ድረስ አስተዋጽኦ አድርጎ ነው እንጂ ከዛ ራሳችሁን ወደ ጡረታ መውጣት ወደዛ ነገር ግፊት አላይም። ለምሳሌ የኛ ኮንግሬስ የወጣት ሊግ አለው። ስልጣን ያናቅለ ሁሉም የየራሱ ቦታ ስላለው እና በአዲስ ጉልበት የሚሰራው ማደራጀቱን መንቀሳቀሱን አዲስ ጉልበት አለን። እነዚህ አዲስ አዲስ ጉልበቶችም የለም እናንተ ከዚህ በኋላ ወደ ዳር ብትገፉ ይሻላል፣ እኛ ይህን ብናደርግ ይሻላል የምለው ሰውን አሁን ሁሉም ባለው ደረጃ ማለት ነው። ባለው ደረጃ እነዚሁ ሰዎች ይሄንን ወሳኝ የሆነ ታሪክ ወቅት ቢከፉልን በመድረክ ደረጃ ያሉትን ነው የሚል ቢከፉልን ይሻላል የሚለው በድምጽም በምንም ስጠቆም ምንም ስል ይቻላል። ተያለ ለምሳሌ ከእኔ ጋር ወጣት ሰው ተወዳድሯል። ለምሳሌ እኔ ድምፅ ከሰጠው ሰው ለሌላ ሰው የሰጠው ሁለት ድምፅ ብቻ። እንግዲህ ሌላ መድረክ ካልፈጠን መስገር አሁን ያለው መድረክ ይሄንን ትግል በዚህ ደረጃ ዳር ለማድረስ ይሻላል ብሎ ነው መድረክ እንግዲህ ስል የትግራይ አራት ድርጅቶች እኩል ድምፅ አላቸው፣ አራቶቹ። ስለዚህ ከበላ ጎደል ምናልባት ራሴ ስላልመረጥኩ ሊሆን ይችላል፣ ሁለት ድምፅ ብቻ ነው። ለምሳሌ አረና ትግራይ በሎ፣ ደቡብ በሎ፣ ስጋማ ንቅናቄ፣ የእኛ ኮንግሬስ አባላት መረራ ይሻላል ብሎ ከመረጡ ወይ ቶተሊ ትግል በቃኝ ብሎ ገብቶ መቀበጥ ነው። የእኛ ወጣቶች ለምሳሌ ወጣቶችን የማየው በየቦታው አብዛኛው ኦሮሚያ ከተፈታ በኋላ ብዙ ቦታ ተንቀሳቅሻለሁ። መረራ ወደ ጦረታ ሳይሆን ወይም እኛ ወጣቶቻችን ላይ በርዘቅ ሳይሆን የቀይሮ አባት መጣ ብሎ ለምሳሌ ከእስር ቤት ሲወጣ ሁለት ሚሊዮን ሰው ነው አቦ አካባቢ የተቀበለኝ። ስለዚህ ግፊቱ ሲኖር እኛም እኔ በለምሳሌ በራሴ ከአንድ ቀን በላይ ለመቆየት አልፈልግም። ግፊቱ ማለት ወጣቱ የራሳችን ስራ አለ። በዚህ የኛ ወጣቶች ቢጠይቅ ይሻለኛል፣ ጥሩ ነው። አይ እኔ ጡረታ መውጣት የየራሳችን የስራ ድርሻ የቦታ ጥበት አይደለም፣ የእንትንም አደለም፣ የእድሜ ችግር አይደለም። ማን ምን ይሻለኛል የምለው ሁሉም ለምሳሌ እኛ ድርጅት ቀላል ባልሆነ መንገድ አመራር አካባቢ ስራ አስፈጻሚ ኮሚቴ አካባቢ ወጣቶች አሉ። እስር ቤት ሲንገላቸው የነበሩ ምን የነበሩ ወጣቶች ናቸው። ለምሳሌ የድርጅታችን ሞተር ሆኖ የሚያንቀሳቅሱ የሚንቀሳቀሱ የኦሮሞ ወጣቶች ኮንግረስ እሱ ነው ህይወታችን፣ የድርጅቱ ህይወትም እነሱ ናቸው። ስለዚህ ይልቁንስ ሰዎች በተለያየ መንገድ በተለያየ እነ እንትና ለምን ጡረታ አልወጡም እነ እንትና ምን አሉ እነ እንትና ቆዩ ሳይሆን በድርጅት ደረጃ እስካለን ድረስ ድርጅቶቻችን ለተፈጠሩበት አላማ በተለያየ ደረጃ የራሳቸው ስራ ድርሻ ለአባሎቻቸው ይሰጣሉ። ፓርላማ ውስጥ የነበርንበት ጊዜ ከግማሽ በላይ ለምሳሌ የኛ ተወካዮች ወጣቶች ነበሩ። በስም ከፈለክ ሊጋችን ሞ ሌሎቹን ልታደርግ ትችላለህ። እነሱም ቢሆኑ እኛን ነው የሚመርጡ እንጂ ለጊዜው ይሻሉናል ነው እንጂ የሚሉ ያሉት የለም። በአንተ በምትሮጃ እንደዚህ ብናደርግ እንደዚህ ይሻላል የምለው አርቲፊሻል ይሆናል። ገባህ? ዝም ብሎ ሰዎች እንዲህ ይላሉ ወይም እንደዚህ ያደርጋሉ የሚለው ደረጃ ብንሄድ አርቲፊሻል ይላሉ። ለምሳሌ ስብሰባ ላይ አንዱ በጣም ተለምኖ የለምኔ አላደርግም ያለው፣ አሁን ለምሳሌ አንዱ ገብሩ አስራት የለምኔ ብሎ ኢምቢሲል ነበር። ግን ብዙ ሰው ነው የለመነው። በእኛ ድሜ ያለ ሰው ነው ማለት ነው። ስለዚህ አርቲፊሻል በሆነ መንገድ የወጣትና የሽማግሌ ብለን ድርጅቱን በማይሆን መንገድ ካልገፋ ነው በስተቀር ያናክል बजी ये इति में ደረጃ ትግል አልተጀመረም ማለት ነው። እሺ እኔ ዋናው ጡረታ ለምን አልወጣችሁም፣ ወይም ጡረታ መውጣት አለባችሁ ከሚል ድምዳሜ አይደለም የተነሳሁት። ብቻ ሰዎችም ስለሚጠይቁ አሁን ያነሳችሁ ትኩረት የሰጣችሁት ጉዳይ ነው። ድርጅታችን መድረክንም ሆነ የመድረክ አባል ድርጅቶች በማየው መንገድ አርቲፊሻል በሆነ መንገድ ለውጥ እናደርጋለን ብለን ሌሎች ነገሮች ውስጥ ካልገባን አንዳንዶቹ ምናልባት ኢህአዴግ መጠቃከል ስላለ ኢህአዴግ ስልጣን ላይ ስለነበረ ምን ሲያደርግ ስለነበረ ፖሊሲ ሲያልሰግስብ ስለነበረ ያንን ለማፈጸም እየደከሙ ወይም መንገድ የሳቱ ወይም ያሳቱ፣ እነዚህ እነዚህ ነገሮች አሜሪካም ለምሳሌ ሁለት ተርም አለ። ያው ፕሬዚደንት ለመሆን ጥሩ ሰራ በጥፎ ሰራ ስምንት ዓመት ሰርተህ ጡረታ ትወጣለህ። ይሄ ግን እንደዚህ እነ መድረክ አይነቱ እንደ የትግል ድርጅቶች ናቸው፣ የትግል መሳሪያዎች ናቸው። አሁን ባለበት ሁኔታ ዲሞክራሲያዊ ስርአትን ለመፍጠር የሚታገሉ ድርጅቶች ናቸው። ለመታገል ደግሞ ቢያንስ ቢያንስ ራሳቸውን የሚቻሉ ድርጅቱ ለምሳሌ ቀለብ ለመስፈር በማይችልበት ጊዜ የራሳቸው ደሞዝም ምናልባት ትንሽ እንትን ያደረጉ የቋጠራት ነገር ያላቸው ሰዎች አመራሩን የሚገፉበት ሁኔታ ነው ያለው እና የለም ለዚህ ድግልነት ይሻላሉ የሚል ከውስጥ ከድርጅቱ ውስጣዊ ፍላጎት መምታት አለበት ነው የሚል በተለይ በአናንተ አካባቢ ተንቀሳቅሰ ስናይ ህዝቡ አንድ ደረጃ አድርሱን አይነት እንጂ የስልጣን ትክል ኢህአደግ ደረጃ ስልደርስ ሊደርስ ይችላል። ጥቅሞች ሲገኙ ምኖች ሲገኙ የዛን ጊዜ ሊመጡ ይችላል። ለነገሩ እዛ ባይደረስም ዶክተር መረራ እርስ በፖለቲካው ዓለም ውስጥ ለረጅም ጊዜ የቆዩ ሰው በመሆኑ ይገነዘቡታል። የግድ አንድ ፓርቲ ስልጣን መያዝ የለበትም። በፓርቲ ውስጥ ያሉ የስራ ክፍፍሎችን ለማድረግና የፓርቲውን ስልጣን ለመቆጣጠር በጣም ብዙ የሚሰሩ ግልጽና ሰላምና ግልጽም ያልሆኑ የሸርም ወይም ደግሞ ሌሎች ድርጅታዊ ስራዎች ይኖራሉና፣ ዋናው ነገር በግልጽና ነጻ በሆነ ምርጫ ሁሉንም አሳታፊ በሆነ መንገድ ተወዳድራችሁ መሪዎቻችሁን መምረጣችሁ ነው ትልቁ ነገር። እኔ እንደው ለሀሳቡ ያህል ነው። ሸሩም ቢሆን ምን መሰለህ፣ በእውነቱ ከዚህ ፖለቲካ ፓርቲዎች ምናምሮች በተለይ የኢትዮጵያ አካዴሚክ ፖለቲካና የሳት ከሩቅ ሆነው ፖለቲካና ኮኔክቲ ከሩቅ ሆነው ተብሎ በዚህ ከቀይ ሽብር በኋላ ግዛት የኢትዮጵያ ፖለቲካ ድርጅቶች ምሁር አልባ ሆኖ ሲንቀሳቀሱ የነበሩበት ሁኔታ ነው ያለው። እንዳውም አንዳንድ ጊዜ ትግሉ ወደ ጨረባ ተስካሪም ከወደ ያለፈ ያለ ማሰብም የተፈጠሩባቸው ሁኔታዎች አሉ። የሚታወቁ ይመስለኛል። ጥቂት የሆኑ የተሻለ ፊደል የቆጠሩ ያለ ምንም ሆነ የአገሪቱ ሁኔታ የተሻለ የተገነዘቡ ምናልባትም ይሄ ትግል አንድ ደረጃ ደርሶ አንድ ነገር ያደርጋል ብሎ የሚያስቡ ሰዎች እንደዚህ ወደ የተቃዋሚ ጎራንም ተገዝቶ መንግስትን ከሚያገለግሉ ይልቅ የተቃዋሚ ጎራንም እንደዚህ አይነቶቹ ሰዎች ቢመሩት፣ እኔ እራሴ እንዲሁ ለምክር ነው የተሻለ ነው የሚል ግምት አለኝ። እርግጠኛ ነኝ። መጠየቅ ትችላለህ። ከኛ ያላነሰ ችሎታ ያላቸው ጓደኞቻችን በአካዳሚው ዓለም የተሻለ ህይወት፣ የተሻለ ኑሮ፣ የተሻለ ብዙ ነገሮች ውስጥ ሲያልፉ ቤት ሲሰሩ ምን ሲያደርጉ፣ እኔ ለምሳሌ የሚኖርበት ቤት ከእስር ቤት ከወጣው በኋላ ነው። እዚህ ደጋፊዎቻችን የማይሆን ቤት ውስጥ አትኖር ብሎ አዋተው የገዙልኝ ማለት ነው። ስለዚህ እርግጠኛነን የተሻለ ህይወት በእኛ ደረጃ ያሉ የኢትዮጵያ ተቃዋሚ መሪዎች የተሻለ ትርፍ የተሻለ ህይወት ለመኖር እና ሌሎች ትርፍ ለማግኘት አይመስለኝም። በሱም በእርግጠኝነት መናገር ይችላለሁ። አይመስለኝም ፓርላማ ሆነን ለምሳሌ አምስት አመት ስሙኒ ደሞዝ ሳናገኘው ያው የዩኒቨርሲቲ ደሞዛችን ይዘን በነጻ አምስት አመት ስናገለግል የነበረው እና ይልቁን ሲኔ ጡረታ ዞሮ ዞሮ የውስጥ ግፊት ካለ ጡረታ የማይቀር ነው። እሱ የእድሜ ጥያቄ ነው። ግን የኢትዮጵያ ምሁራን እናንተም ስትቀሰቅሱ ማለት ነው የኢትዮጵያ ምሁራን ትግሉን በተሻለ ሁኔታ እንዲመሩ፣ በእውቀት እንዲመሩ፣ ዳር ሆኖ ፖለቲካውን እንዳይመለከቱ ይህንን የፖለቲካ አለንም በተለይ እንደዚህ አይነቱ የተሻለ ሁኔታ ሲፈጠር ግቡና ምሩ፣ የተሻለ አመራር ስጡ ለሀገሪቷም ማለት ነው በሚለው አቅጣጫ ቅስቀሳው ቢሰፋ እኔ ይሻለኛል። ከእኛም የተሻለ ሰው ሀይል ሊመጣ የሚችለው ፖለቲካው ያንን አቅጣጫ ሲይዝ ነው። ይህንን ተረክበን ወንዝ እናሻግራለን ከዳር ማድረስ አለብን ብሎ በቁርጠኝነት የሚንቀሳቀሱ ወጣት ምሁራንም ወደዚህ ግፉ፣ እሱ ነው። እንዳውም ለሀገሪቷም ለሕዝቦቿም የተሻለ አስተዋጽኦ የሚሆነው እሱ ነው። ተቃዋሚዎችም ቢሆኑ በተለይም የተሻለ አመራር መስጠት የሚችሉ የተሻለ ጉልበትም እውቀትም ሊኖራቸው የሚችል ወጣት ሊጠኩ የሚችሉ እርግጠኛ ነን። የውስጥ ግፊት ካለ ኢህአዴግ መሪዎችን ስልጣን እየለቀቁ ሄደዋል። ብዙ ሀብት ያካበጡ ብዙ ስልጣን የነበራቸው ግፊቱ ሲመጣ ወደ ዳር እየተገፉ አሁኑ ያሉበት ደረጃ ደርሰዋል። ቅስቀሳ ስታደርጉ ብለው ነበረ እኛን ማለት ነው። በመሰረቱ እኛ መረጃ መስጠት እና የሀሳብ ማንሸራሸሪያ መንገድ መሆን ነው የእኛ ኃላፊነት። በእርግጥ እነዛ መረጃዎችና ሀሳቦች የተደገፉና ተአማኒ ሲሆኑ ኃይል ይኖራቸዋል፣ የለውጥ ኃይልም ይሆናሉ። በእርግጥ ይሄ እውነት ነው። ግን በመሰረቱ ቅስቀሳ የምናካሂድ አይነት መልእክት ሰው ጋር እንዳይቀር፣ የተሳሳተ ግንዛቤ እንዳይኖር እችን ብቻ ለማንሳት ፈልጌ ነው ወደሚቀጥለው ጥያቄ ጥያቄ ስገባ በዚህ ጉባኤያችሁ ላይ በ15ኛው ጉባኤያችሁ ላይ የወቅቱን የኢትዮጵያ ፖለቲካ አንስታችሁ ስትመክሩ ህገ መንግሥቱንም እግረ መንገዳችሁ እንደው አንስታችሁ ከሆነ አሁን ባለው ህገ መንግሥት ላይ ያላችሁ አቋም ምን እንደሆነ አጠር አድርገው ቢነግሩኝ ዶክተር ምረራ። ያው ዞሮ ዞሮ በዛ በስፋት መነሳቱንም እርግጠኛ አይደለውም። ዋና ጉዳይ ግን ትልቁ እስካሁን ድረስ የነበረው ከሁሉም በላይ ኢህአዴግ በራሱ ያወጣው ህገ መንግስት ያለማክበሩ ነው። ተቃዋሚዎች እንዲያከብሩ ይጠይቃል፣ ይፈልጋል። በራሱ ግን ህገ መንግስቱን ባለፉት ሀያ ሰባት ዓመታት አንድ ሺህ አንድ ጊዜ ስረግ ነበር። ዋና ጉዳይ እኛ ሳይሆን ኢህአዴግ የራስን ህገ መንግስት አክብር የሚል በስፋት በክርክር ጊዜ በውይይት ጊዜም ስናነሳ ነበር። ትልቁ የእኛ አይደለም እኛም የማናምንባቸው አንቀጾች አሉ። ምንም ችግር ትን የለው፣ ጥያቄ የለው። ነገር ግን ዋና ጉዳይ ኢህአዴግ ባወጣው ህገ መንግስት ያለመገዛት እንጂ ትልቁ ችግራችን የህገ መንግስቱ መኖሩ አይደለም። ብዙ የህገ መንግስት አንቀጾች ምንም ችግር የለብንም። ለምሳሌ ሰብአዊ መብቶች ብዙ አንቀጾች አሉ ችግር የለብንም። ዋናው ጉዳይ ግን በተለይ ህገ መንግስቱ ስራ ላይ ያለመዋሉ ዝም ብሎ እንደ ወረቀት ተፎ ላለፉት ሀያ ሰባት አመታት ያደግን የራሱ ስራ ሲሰራ መኖሩ ነው። ህገ መንግስቱን እንደ ወረቀት ነው ያየ ነበረው እንጂ እንደ ህግ አይተው በዛ ህግ ሲገዛል ነበረን ኢህአዴግ የሚፈልገው ሰዎች በዛ ህግ እንዲገዙለት እንጂ ራሱ እንዲገዛበት አይደለም። እና ትልቁ ችግር እሱ ነው። በመሰረቱ ጥያቄ በህገ መንግስቱ ይዘት በራሱ ላይ ነበርና ምናልባት እርስዎን በግል እንደ ፖለቲካ ሳይንስ ምሁር እንዲሁም ደግሞ እንደ መድረክ መሪነቶ ደግሞ ድርጅቶ የሚይዛቸው አቋሞች ካሉ የሚያቀርባቸው የጥናት ሀሳቦች ካሉ እና በህገ መንግስቱ ውስጥ ያሉ እንዲሻሻሉ ሀሳብ የምታቀርቡባቸው አንቀጾች ወይም ጠንካራ ናቸው የምትሏቸው ምን እንደሆኑ በመድረክ ደረጃ የምትደርሱበት አቋም ካለ ግምገማ ካለ ወደፊት ተመልሼ እንነጋገራለን። እንደሚገልጹልኝ ከሆነ ግን በአጠቃላይ በህገ መንግሥቱ ላይ መድረክ ችግር እንደሌለበት ነው የሚገልጹልኝ እነዚያ አንዳንድ እክሎች አሉ ከሚሏቸው በስተቀር። በአሁኑ የማንፈልጋቸው ውዝግብ የፈጠሩ የሚፈጥሩ አንቀጾች እንዳሉበት እናውቃለን። ነገር ግን ዋናው ጉዳይ ትልቁ ችግራችን ህገ መንግስቱ ስራ ላይ የአለማዋሉ ነው። ኢህአዴግ ህገ መንግስት ብሎ ለራሱ አይገዛበትም፣ ሌሎች እንዲገዙበት ይፈልጋል። የወረሰው ምንድን ነው? መንግስት የመጨቆኛ መሳሪያ ነው ነው የሚለው ሶሻሊዝም ማለት ህግ ሁላጎደል ኢህአዴግ ህገ መንግስቱንም ጭምር የመጨቆኛ መሳሪያ አድርጎ በመጠቀሙ ነው ብዙ የተጎዳንበት። ለመሆኑ እንደ አንድ ሁለቱን አንቀጽ ሊያነሱልኝ ይችላሉ። ቅሬታ ይፈጥራሉ ከሚሏቸው መካከል አንዱ ለምሳሌ አወዛጋቢ አንቀጽ የነበረው ማንም አንቀጽ ሰላሳ ዘጠኝ የሚባለው ነገር አወዛጋቢ ነው። ብዙ በተለያየ ደረጃ የጋራ ስምምነት ሊደረስበት የሚችል አይነት አንቀጽ አይደለም። የሚደግፉ አሉ፣ የሚቃወሙ አሉ። ለምሳሌ የማሻሻያ አንቀጾች ህገ መንግስቱን ራሱን እንደገና ለማሻሻል በጣም ውጥንቅቱ የወጣ ድን ነገር አለው። ፓርላማው የተለያዩ ውሳኔ ላይ ለመድረስ ብዙ ውጣ ውረዶች ያሉበት ሁኔታ ነው። ለምሳሌ የምርጫ ጉዳይን ሲያነሳ ጠቅላይ ሚኒስቴሩ አሁንም ለምሳሌ ምርጫ ማሻሻል ላይ አንዱ እክል ሆኖ እየገጠመን እሱ ነው። ምርጫ ቦርድ ነፃና ገለልተኛ አካል ይሆናል ይላል። ከዛ ቀጥሎ ግን በጠቅላይ ሚኒስትሩ አጥራቢነት ፓርላማ ወይ ይሾማል ይላል። ማን ነው የሚመለምለው? ጠቅላይ ሚኒስቴሩ እንዴት ይመለምላል? ጠቅላይ ሚኒስቴሩ የአንድ ፓርቲ ተጫዋች ነው አንበል ነው። ስለዚህ ለራሱ አቅራቢ ከሆነ መራጭ ከሆነ ምርጫ ቦርድ ግን ገለልተኝነቱስ እንዴት ይረጋገጣል? የምለው አሁንም በተወሰነ ደረጃ እያወዛቀበት ነው። እንደገና እያጠናን ያለ ነው። ትልቁ አንዱ ፈተና እንዴት ነፃና ገለልተኛ ምርጫ ቦርድ ይሰየም የሚለው ነው እና አወዛጋቢ አንቀጽ ነው ማለት ነው። አሁን ለምሳሌ እሱ በስምምነት የሆነ ነገር ላይ ካልጨረስን በስተቀር እስካሁን ድረስ ይ ተገባለው ለውጥም ሊያበላሽ የምችል አንዱ ትልቁ አንቀጽ እሱ ነው። በዚሁ ፓርቲና ተቃዋሚዎች ካልተስማሙበት ይሄ ጠቅላይ ሚኒስትር ያቀርባል የሚባለው ላለፉት ሀያ ሰባት ዓመታት የነበሩት ጠቅላይ ሚኒስትሮች የራሳቸውን ዳኛ እየመረጡ ዳኛም ተጫዋችን ሆኖ ነው የቆዩት። ያ መቀጠል የለ ከሁሉም በላይ አንዱ ለምሳሌ አንቀጽ እሱ ነው። በምንም ተአምር እሱ መቀጠል የሌለበት አንቀጽ ነው። ለውጡንም ሊያጨናግፍ የሚችል አንቀጽ ነው። ለማሳያ ያህል ለማቅረብ አንቀጽ ሰላሳ ዘጠኝን ጠቅሰዋል። መድረክ እንደ አንድ መድረክ እንደ አንድ ግንባር እና ደግሞ አባል ድርጅቶቹ አቋም የያዙበት ጉዳይ አለ። በዚህ አንቀጽ ላይ የጋራ አቋም ያላቸው አሁ አንድ የኢትዮጵያ መድረክ የኢትዮጵያ አንድነትን ይቀበላል ይደግፋል ይላል አንቀጽ ሰላሳ ዘጠኝ ደግሞ በዛ አኳያ አወዛጋቢ አንቀጽ ነው መድረክ ግን በኢትዮጵያ አንድነት ያምናል የኢትዮጵያ አንድነት እንዲከበር ይንቀሳቀሳል ይላል የኛ የመድረክ ስልሳ አምስት ገ የፖለቲካ ፕሮግራም ስለዚህ አንቀጽ ሰላሳ ዘጠኝ እንዲለወጥ ፍላጎት አላችሁ ማለት ነው እንደ መድረክ እንደ መድረክ እንግዲህ የመገንጠል የሚለው ሌሎች አንቀጾች አይደል የመገንጠል የሚለው በመድረክ ደረጃ አይደግፉ። እስከ መገንጠል የሚለውን እና አካሄዱን አይቀበልም የሚለውን አይደግፍም። ሌሎች ግን የብሔርና የብሔረሰብ መብቶች እዛ ውስጥ ዛአንታስር የተዘረዘሩትን ይቀበላል። ወደሚቀጥለው እንደዚሁ አጭር ጥያቄ ከዚሁ ጋር የተያያዘ ላንሳ እና የኢትዮጵያን ፌዴራል አደረጃጀትስ ብዙ እያነጋገረ ያለ ጉዳይ ነው በአሁኑ ወቅትና የወቅቱን ፖለቲካ ስትመክሩ ይህንን አንስታችኋል? ተነጋግራችኋል? አላነሳንም ግን የመድረክ ስልሳ አምስት ገጽ ፖለቲካ ፕሮግራሙ በማያሻማ ቋንቋ ማልቲኔሽን ፌዴራሊዝም የሚባለውን ይደግፋል። አሁን ያለውን አካሄድ ምን ማለት ነው? ከሞላ ጎደል አሁን አሁን ያለው መድረክ አሁን ያለውን ፌዴራሊዝም የሚቃወመው በማንነት ላይ በመመስረቱ ማልቲኔሽን ፌዴራሊዝም በመሆኑ ሳይሆን ዲሞክራሲ አልባ በመሆኑ ነው። በዲሞክራሲያዊ መሪዎች ላይ ያልተመሰረተ ወይም ያንን የማራምድ ከላይ በኢትዮጵያ ሕዝቦች ላይ በጉልበት የተጫነ የአንድ ፓርቲ ሕልሞችን፣ ፍላጎቶችን፣ ጥቅሞችን ለማስከበር እየተዋቀረ ዲሞክራሲ አልባ ፌዴራሊዝም ነው ብሎ ነው የሚያምነው፣ እንጂ በቋንቋና ለምሳሌ አሁን ያሉት ክልሎች ከሞላ ጎደል መድረክ ይቀበላል፣ ይህንን አደረጃጀት ይቀበላል። በቋንቋና በጎሳ ላይ የተመሰረተ ፌዴራል አደረጃጀትን የሀገሪቱን በአንድነት መመስረቱን አይቃወምም፣ ግን የሞግዚት አስተዳደር መሆኑን ዲሞክራሲ አልባ መሆኑን አንድ ድርጅት ያለ ድርድር የራሱን ፍላጎቶች፣ እምነቶች፣ ህልሞች በኢትዮጵያ ህዝብ ላይ በጠመንጃ በመጫኑ ሱሱም ክፍል ነው የሚቃወሙ እንጂ በማንነት ላይ በመመስረቱ ለምሳሌ መድረክ የሚታገለው በዲሞክራሲያዊ ስርዓት ላይ እየተመሰረተ የፌደራል አስተዳደር ነው። እሺ እንግዲህ ዋናው ሀሳቤ የጉባኤያችሁን ሂደት እና ውይይቶች የመገምገም ነው። ይሄንንም ጉዳይ በሚመለከት ዶክተር መረራ በሌላ መድረክ እንደዚሁ በፖ የፖለቲካ ሳይንስ ምሁርነቱ አንስተን ሰፋ አድርገን እያብራራን እንነጋገርበታለን። አንድ ግን ሳላነሳ ማለፍ የማልፈልገው ነገር ምንድን ነው፣ በአሁኑ ጊዜ እየተደረገ ባለ የፖለቲካ እንቅስቃሴ የትግራይ ህዝብ እየተዋከበ ነው፣ እየተሳደደ ነው፣ እየተሰደበ ነው የሚሉ ቅሬታዎች ይሰማሉ። በዚህ ጉዳይ ጠቅላይ ሚኒስትሩንም የእሳቸውንም አስተዳደር እያነሱ የሚከሱ ወገኖች አሉ። ከእናንተ አባል ድርጅቶች አንዱ ደግሞ አረና ትግራይ ነው። እና ቅርብ ናችሁ፣ ይህንን ጉዳይ ለማሽተት፣ ለመከታተል የሚገዳችሁ የሚከብዳችሁ አይመስለኝም። እና እንደዚህ አይነት ቅሬታዎችንና ክሶችን መድረክ እንዴት ነው የሚያያቸው? እኔ በአጠቃላይ በላለፉት ሀያ ሰባት ዓመታት በተለያየ ደረጃ ከኃላፊነት ወስዶ በኢትዮጵያ ህዝቦች ላይ የአፈና ሥርዓት እየዘረጉ መሪዎች ነበሩ። ትግራይ ውስጥም አሉ በተወሰነ ደረጃ ተላላፊዎችም ቢሆኑ ኦሮሚያም አማራም አካባቢ ይኖራሉ። በዛ ኃላፊነት ኃላፊነት በጎደለው መንገድ ግፍ የሰሩ ወንጀል የሰሩ ሙስና ውስጥ የተዘፈቁ ባለስልጣናት፣ ብሔርን ሳይለይ መንግስት የሚወዛቸውን እርምጃዎች እንደግፋለን። ምናልባት ትግራይ አካባቢ አልፎ አልፎ የሚሰማው በተወሰነ ደረጃ እኔም በተደጋጋሚ የትግራይ ክልል ክልልና እንዲሁም የድምፂ ወያነ ትግራይም ሲጠይቀኝ ነበር የአማራ ሌባ፣ የኦሮሞ ሌባ፣ የሌሎች ሌቦች እነሱም መጥተው የለባቸውም መጠየቅ አለባቸው የሚለው ዲሞክራሲያዊ መብታቸው ነው። እውነትም እነሱ ተለይተው የሚከሰሱበት የሚጠቁበት ምክንያት የለም። ግን ማንም መንግስት መረጃ አለኝ ካለ ወንጀል የሠራ ግፍ የፈጸመ ሙስና ውስጥ የተዘፈቀ ባለስልጣን የትም አካባቢ ማለት መጠየቅ አለበት። ስለዚህ እነሱም ችግሮቻቸውን ሲያቀርቡ ቢለዩ ጥሩ ነው ማለቴ ነው። የትግራይ ስም ያለው ሰው ለምን ተያዘ ለምን ተጠየቀ ሳይሆን፣ ሁሉም ተጠያቂ የሆኑት ብሔራቸው ሳይለይ ተጠያቂ መሆን አለባቸው የሚለው የእኩልነት መብታቸውን መጠየቃቸውን እኔም እደግፋለሁ። በህዝብ ደረጃ ነው የምለው የትግራይ ህዝብ አካላት የሆኑ ግለሰቦችን ሳይሆን በህዝብ ደረጃ በትግራይ ሰዎች ላይ በትግሬዎች ላይ እየተካሄደ ያለ ቅስቀሳም ይሁን ስድብም ይሁን ማዋከብም ይሁን ዛቻም ይሁን ጥቃትም ይሁን እርሶ እንደ ፖለቲካ ፓርቲ መሪ የሚያውቁት ነገር አለ በኢትዮጵያ ውስጥ የሚካሄድ በመንግስትም ደረጃ ይሁን በሌሎች አካላት በተለያየ ደረጃ ያው ኢትዮጵያ ፖለቲካ በተለየ ብሔሮች ፖለቲካ አንዳንድ ጊዜ ከሚፈለገው በላይ የሚጠወዝበት አለ። አንዳንድ ጊዜ ወሰን ክልል ያለፉ አንዳንድ ነገሮች ሲጻፉም፣ ሰው ሲገናኝም ሲያደርግ የምትሰማቸው ነገሮች አሉ። ነገር ግን ያ የተሰራ ወንጀል መሸፈን የለበትም። የትግራይ አርሶ አደር የትግራይ ሰራተኛ እንደ ማንኛውም የኢትዮጵያ ሕዝብ ሲጠቃ የኖረ መብቱ ሲከበርለት የኖረ ሳይከበርለት ተጨቁኖ የኖረ ነው። ትናንት በነበሩ መሪዎችም፣ ዛሬ ባሉት መሪዎች ግን ዋና ጉዳይ መጠንቀቅ ያለባቸው ስለማይጠቅማቸውም ጭምር አሁን ያሉት የትግራይ መሪዎች መጠንቀቅ ያለባቸው የተሰራ ወንጀልን የተሰራ ክፍል በትግራይ ሕዝብ ስም ተሸፍኖ ማለፍ መጣር ወይም በዚህ ምክንያት የትግራይ ህዝብ ከተቀረ ኢትዮጵያ ህዝቦች ጋር የሚጋጩ በዛ አቅጣጫ መቅፋት ምናልባት እስካሁን ከተሰራ ወንጀል የበለጠ ወንጀል ሊሆን ይችላል። ዋና ጉዳይ ግን ንሱ ጭምር ያበላሹት የፍቲ ስርአቱ የተሻለ መልክ የያዘ በሚመጣበት ጊዜ ማገዝ አለባቸው። ወንጀለኞችም ካሉ አሳልፎ መስጠት አለባቸው። በዛ ደረጃ መተማመን ከሌለ በስተቀር ትግራይ ተለይቷል። የትግራይ በራሳቸው ላይ አንዳንድ ጊዜ ያለውን ተጽዕኖ በትግራይ ህዝብ ላይ የተደረገ ዛቻና ሌሎች ነገሮች ብሎ ወደዚያ ማቅረቡ ሚነጌቱ ኢትዮጵያን ለመፍጠር በሚደረገው ትግል ውስጥ አሉታዊ ሚና ነው የሚሆነው። ለምሳሌ የአረና ትግራይ አባል አምነው የሚባለው ልጅ ስብሰባቸው ላይ ለመናገር ሲፈልግ እንዳይናገር ነው የከለከሉት። የትግራይ ክልል መንግስት ያደረገው የትግራይ ተወላጆች ስብሰባ መቀሌ ነው የት ላይ በጩኸት ነው እንዳይናገር የከለከሉት። የአራና አባል ነው። የአረና የስራ አስፈጻሚ ኮሚቴ አባል ነው። ስለዚህ እንዲህ እንዲህ ያን ነገር እያደረጉ ትግራይ ላይ የተነጣጠረ ነው፣ እንዲህ እያደረገ ነው የሚለው የሚያዋጣ ጫወታ አይደለም። ይልቁንስ ለውጡን በሙሉ ልትደግፈው ደግፎ የተሻለ የፍትህ ስርዓት ኢትዮጵያ ውስጥ እንድፈጠር የተሻለች ዲሞክራቲክ ኢትዮጵያ እንድትፈጠር ማድረጉ ይሻላቸዋል። ዞሮ ዞሮ መጨረሻ ላይ የሁላችንም ዋስትና ዲሞክራሲያዊ ስርዓት መፍጠሩ ነው። ዲሞክራሲ ነው የሁላችንም ዋስትና፣ የትግራይ ህዝብም፣ የኦሮሞ ህዝብም፣ የአማራ ህዝብም፣ የተቀረ የሁሉም የኢትዮጵያ ህዝቦች ዋስትና ዲሞክራሲ ብቻ ነው። አለበለዚያ ከዛ ውጭ አንዱ በሌለ በዛ ላይ በዛ ተደጋግ ያነጣጠረ የምለው አልፎ አልፎ አንዳንድ እንትኖች ይኖራሉ። ምንም ጥያቄ የለም። ላፊዎች አትላፊዎች ሊኖሩ ይችላሉ። የሉም ብዬ መከራከር አልችልም። በተለያዩ ቦታዎች ማለትም ነው እሱም ሌሎች ጋር ሊኖሩ ይችላሉ። ግን ይህንን ሰበብ አድርጎ አብሮ ሲኖር የነበር የኢትዮጵያ ህዝብ ወደ ግጭት ወደ በለጠ የመቃቃርና ወደ ሌሎች ነገሮች እንዳይሄዱ ግን መግፋት የለባቸውም። ይልቁንስ የሁላችንም ዋስትና ዲሞክራሲያዊ ስርዓት መፍጠሩ ስለሆነ የሁላችንም ዋስትና ዲሞክራሲ ስለሆነ ለዛ የተሻለ አስተዋጽኦ ለማድረግ እነሱን መንቀሳቀስ አለባቸው። የትግራይ ህዝብ መያዣ አርጎ ወደ አልተፈለገ አቅጣጫ ህዝቡን ይዞ ለመሄድ መጣርና የትግራይ ህዝብና የተቀረሩ የኢትዮጵያ ህዝብ እንዲቃቃሩ የማይገቡ ነገሮች ውስጥ ባይገቡ ለመሞከር ይፈልጋሉ ባይገቡ ይሻላል ሁላችንም ይመረጣል ነው ህዝቦች ተደራድሮ፣ ተነጋግሮ፣ ተመካክሮ የተሻለ የፖለቲካ ስርአት ቢፈጥሩ እኛ አሁን ልጆቻችን በተሻለች ኢትዮጵያ ውስጥ ለመኖር ሁሉንም በኩልነት የሚያስተናግድ የፖለቲካ ስርአትና ሀገር ውስጥ ለመኖር የተሻለ እድል ያገኛል። ሁላችንም ለዛ አስተዋጽኦ ማድረጉ ይሻላል ነው። በእነሱ የተለየ የሚደረግ ነገር ካለ ከኢትዮጵያ ህዝብ ጋር በጋራ ማንታቀልበት ምንም ምክንያት የለም። የተሻለ ፍትህ ስርአት አሁንም እንዲኖር መንግስትም ሆነ የተለያዩ የኢትዮጵያ ማህበረሰቦች በተለየ መንገድ እነሱን እንዳያዩ ወንጀል የሰራውንና ህዝቡን ለይቶ እንዲመለከቱ ለማድረግ የየራሳችን ጥረት እናደርጋለን። ዋና ጉዳይ ግን ትግሉ አቅጣጫውን እንዳይስት እነሱም ሳውዞ ማድረግ አለባቸው፣ እኛም ማድረግ አለብን። እሱ ላይ ሁላችንም የየራሳችን ቤት ስራ መስራቱ ይጠቅማል የሚል ግምት አለን። ዶክተር ምረራ ጉዲና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፕሬዚደንት እንዲሁም ፖለቲካ ሳይንስ ፕሮፌሰር ለሰጡኝ ሰፊ ማብራሪያ ለጊዜው በጣም አድርጌ አመሰግናለሁኝ። በአድማጮች ስም እኔም ለተሰጠኝ እድል በጣም አመሰግናለሁ።